Voice of America. Be He's told that he can try to address those issues through the the health personnel of the prison. He cannot ask for a private doctor.

ያለውን የጤና ችግር አስመልክቶ በማረሚያ ቤቱ የጤና ባለሙያዎች አማካኝነት መረዳት የሚችል መሆኑ ነው የተገለጠለት እንደ ተነገረውም በእስር ቤቱ ቁጥጥር ስር እስካለ ድረስ በግል ሀኪም ለመታከም መጠየቅ አይችልም የህግ ጠበቃዋ የአቶ ጌቱ ወርቁ ባለቤት ወይዘሮ ራኬብ መሰለ ከተናገሩት የተወሰደ ነው ባለቤታቸው በግል ሀኪም ለመረዳት ላቀረቡት ጥያቄ እስር ቤቱ የሰጠውን ምላሽ ነበር የገለጹት የዕለቱ አብይ ርዕስ ዝርዝሩን ይዞታል

ከዚህ በፊት ለተፈጸሙት በጣም አሰቃቂ ለሆኑ ግድያዎች እና አሰቃቂ ለሆኑ የመታሰር፣ የመደብደብና ሌሎች ሁኔታዎች ተጠያቂ የሆኑት በአሁኑ ሰዓት በኢትዮጵያ መንግስት ስም የተቀመጡ ግሩፖችም ሆነ ግለሰቦች በጀኖሳይድ እንዲጠየቁና ወደ ኢንተርናሽናል ክሪሚናል ኮርት አይሲሲ እንዲቀርቡ

አቶ ከፋለ አለሙ ይባላሉ። በአሁኑ ሰዓት ለንደን ላይ እየተካሄደ ያለ ስብሰባ አስተባባሪ ከሆኑት ሰዎች አንዱ ናቸው።

ከስብሰባው ዓላማዎች አንዱን ነበር የገለጹት። በመጽሔት በስፋት እንመለስበታለን። ጤና ይስጥልን የተከበራችሁ አድማጮች። ማክሰኞ ሰኔ ዘጠኝ ቀን ሁለት ሺህ አንድ ዓመተ ምህረት ነው። አብረናችሁ የምናመሻው አስተናጋጆቻችሁ ሰሎሞን አባተና ትዝታ በላቸውነን። ቴሌ ላይምባክ ከቴክኒክ መሐንዲሱ ሊናስ ሪምኩስ ጋር ፕሮግራሙን ይመራልናል። ሳምንታዊውን የግብርና ፕሮግራማችንን እንዲሁም ሌሎች ቅንብሮቻችንን ይዘናል። አሁን የዓለም ዜና ይሰማል።

በቅርቡ የጠቅላይ ሚኒስትር መለስ ዜናዊን መንግስት በኃይል ለመገልበጥ በማሴር የተወነጀለው ቡድን አባላት በእስር ላይ ሳሉ በደልና ሰቆቃ ተፈጽሞብናል ሲሉ ያቀረቡትን ክስ የኢትዮጵያ መንግስት አስተባበለ።

ታሳሪዎቹ የክሱን ሂደት በመጠባበቅ ላይ ባሉበት ወቅት የአካልና የስነ ልቦና ስቃይ የተፈጸመባቸው መሆኑን ቤተሰቦቻቸው በትላንትና እለት ለጋዜጠኞች በሰጡት መግለጫ አመልክተዋል። የተሰማው ሰላሳ ሁለቱ ተከሳሾች የክሱ ሂደት ከመጀመሩ አስቀድሞ በዋለው የትላንቱ ችሎት ነው።

ከታሳሪዎቹ ጠበቆች አንዳቸው ደንበኛቸው በእስር ወቅት በተፈጸመባቸው ስቃይ ለደረሰባቸው ጉዳት ሕክምና የግል ሐኪም ማግኘት ይፈቀድላቸው ዘንድ ጥያቄ ቢያቀርቡም ጥያቄያቸው በችሎቱ ተቀባይነት አላገኘም። በሌላ በኩል የመንግስቱ ቃል አቀባይ አቶ ሽመልስ ከማል ታሳሪዎቹ ስቃይና በደል ተፈጽሞባቸዋል የሚለውን ውንጀላ ውድቅ አድርገዋል። ተከሳሾቹ በእስር ቤቱ ሐኪሞች መረዳት የሚችሉ መሆናቸው

ጠቁመው ባለፉት ሶስት የፍርድ ቤቱ ውሎዎች የተባለውን ስቃይና ሰቆቃ አስመልክቶ አንዳችም የተለዩ ክሶች አላቀረቡም ብለዋል። መጽሔት በርዕሱ ላይ ሰፋ ያለ ትንታኔ ያቀርባል። በሶማሊያ መዲና ሞቃዲሾ በስተ ሰሜን የሚገኙ የመንግሥትና የእስልምና ሸማቂዎች ባካሄዱት ውጊያ በትንሹ ስድስት ሰዎች ተገድለዋል። የአይንማኞች እንደተናገሩት በዛሬው ዕለት

የእስልምና ሸማቂዎች በጋልጋልቶ አቅራቢያ የሚገኝ የፍተሻ ጣቢያ ላይ ጥቃት ካደረሱ በኋላ ነው ተኩስ የተጀመረው። ናይሮቢ ከሚገኘው የምስራቅ አፍሪካ ቢሮችን ደሬክ ኬልነር ቀጣዩን ዘገባ ያደርሶናል። ሄኖክ ሰማዕግዜር ያቀርበዋል። የአልሸባብ ሸማቂ ቡድን ቃል አቀባይ አሊ ሞሐሙድ ራጌ ሚሊሻዎቻቸው ወደ ዋና ከተማዋ ሞቃዲሾ የሚወስደው መስመር ላይ የምትገኘውን የጋልጋልቶ ከተማን ተቆጣጥረዋል ብለዋል።

በጠዋት ማልዶ የአልሸባብ ተዋጊዎች በርካታ የመንግሥት ወታደሮች ይገለገሉባቸው የነበሩ መሣሪያዎችና ተሽከርካሪዎችን ማርከዋል ይላሉ አሊ ሞሐሙድ ራጌ። የሶማሊያ መንግሥት ቃል አቀባይ የጋልጋልቶ ከተማ የፍታሻ ጣቢያ በቁጥጥር ስር አልዋለም ሲሉ አስተባብለዋል። በግንቦት ወር መጀመሪያ በመንግሥት ወታደሮችና በእስልምና ሸማቂዎች መካከል ውጊያው መጧጧፉን ተከትሎ

ከሁለት መቶ በላይ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት እንደሚለው ከሆነ ከ120ሺ በላይ የሚሆኑ ቤት ንብረታቸውን ጥለው ባለፉት አመታት ከታየው በጨመረ ሁኔታ ሰሞኑን ተሰደዋል። እንደ አልሸባብና ሂዝቡል እስላም የመሰሉ የሸማቂ ቡድኖች የጊዜያዊ ፕሬዝዳንቱ ሼክ ሸሪፍ ሼክ አሕመድ መንግሥት

መሰረታዊ የእስልምና መርሆችን አይጠብቅም፣ ከዩናይትድ ስቴትስና ከኢትዮጵያ ጋር ከልክ ያለፈ የጠበቀ ግንኙነት አለው ሲሉ ይወነጅላሉ። ፕሬዚዳንት አህመድ ለዘብተኛ አቋም ያላቸው የቀድሞ የእስልምና ሸማቂ ተዋጊ ነበሩ። በፓርላማ ምርጫ ስልጣን ከያዙ ወዲህ የሸሪያ የእስልምና ህግን በመላ ሀገሪቱ በማስፈን የበርካታ የእስልምና መሪዎችን ድጋፍ ቢያገኙም፣ ነፍጥ ያነሱ አክራሪዎች ግን እርምጃው በቂ አይደለም ሲሉ አሁንም ውጊያቸውን ቀጥለዋል።

አንድ የተባበሩት መንግስታት ድርጅት ባለስልጣን በሱዳን ሰብአዊ መብቶች በዳርፉር ብቻ ሳይሆን በመላ አገሪቱ እንደሚጣሱ ጠቅሰው ሁኔታው አሳሳቢ ነው ብለዋል።

የድርጅቱ ልዩ የሱዳን መርማሪ ሲማ ሳማር የመብቱ ጥሰት ያሳወቁት ለተባበሩት መንግስታት ልዩ የሰብአዊ መብት ሸንጎ ባቀረቡት ሪፖርት ነው። የሱዳን የስለላ ባለስልጣናት፣ ፖሊሶችና ወታደራዊ ሀይሎች በዘፈቀደ ዜጎችን ይዘው ያጉላላሉ፣ በሚስጥር አስረው ሰቆቃ ይፈጽሙባቸዋል ብለዋል። ምናልባትም ከዓለም አቀፍ ፍርድ ቤት የሱዳን ፕሬዝደንት ኦማር አልበሽርን መክሰስ ጋር በተያያዘ በሰሜን ሱዳንም የሰብአዊ መብቶ

ሰራተኞች ላይ ወከባ በስቷል ብለዋል። ሚስ ሳማር በዳርፉር ሴቶችና ልጃገረዶችን አስገድዶ መድፈርና ማጥቃት እንደቀጠለ፣ በደቡብም በጎሳዎች መካከል በየጊዜው በሚነሳ ግጭት በመቶዎች የሚቆጠሩ ሰለባ እንደሚሆኑ በሪፖርቱ ገልጸዋል። የሱዳን ባለስልጣናት የሚስ ሳማር ሪፖርት እውነተኛውን የሱዳን ሰብአዊ መብት ገጽታ አይገልጽም ሲሉ ያስተባብላሉ።

ወደ ደቡባዊ አፍሪካ ስናልፍ ለረጅም ጊዜያት የቆየው የዚምባብዌ የኤሌክትሪክ ኃይል ቀውስ እየጨመረ በሄደው ዕዳዋ ምክንያት እንዳይብስ ባለሥልጣናት ስጋት እያሰሙ ነው። ዚምባብዌ ከአካባቢው የመብራት አገልግሎት የምታገኝባቸው የአካባቢው አገሮች የሞዛምቢክ፣ ዛምቢያና የዴሞክራሲያ ኮንጎ ሪፐብሊክ 57 ሚሊዮን ዶላር እዳለባት

የዚምባብዌ የመብራት ኃይል ባለስልጣን ቃል አቀባይ ፉላርድ ጓሲራ፣ እነዚህ ኩባንያዎች በዚህ ቀን ይከፈለን ብለው አስገዳጅ ጥያቄ ባያቀርቡም እዳው እንዲከፈል እየጠየቁ ነው ብለዋል። የአገሪቱ መብራት ተጠቃሚዎች እዳቸውን ስለማይከፍሉ ደግሞ መንግስት ለእነዚህ ኩባንያዎች መክፈል አልቻልም ብለዋል። ዚምባብዌ ባለችበት ከፍተኛ የኢኮኖሚ ማጥ የተነሳ የመብራት አገልግሎት እዳዋን ጭምር መክፈል አልቻለችም።

አያሌ የአፍሪቃ አገሮች መሪዎችና የፈረንሳይ ፕሬዝደንት ኒኮላ ሳርኮዚ ለፕሬዝደንት ኦማር ቦንጎ የቀብር ስነ ስርዓት ጋቦን ገብተዋል። ባለፈው ሳምንት ያረፉት ቦንጎ ለአርባ አንድ አመታት ስልጣን ላይ የቆዩና በአፍሪቃ በረጅም

አመታት አገር ለማስተዳደር አንደኛው መሪ ናቸው። ዛሬ በዋና ከተማዋ ሊቭራቪል በተካሄደ ወታደራዊ ሰልፍ መሪዎቹ ለሚስተር ቦንጎ የመጨረሻውን የክብር ስንብት አድርገዋል። የፕሬዝደንቱ የቀብር ስነ ስርዓት የፊታችን ሐሙስ በምስራቃዊት የጋቦን ከተማ ፍራንስ ቪል ይፈጸማል። ከፕሬዝደንቱ ቤተ መንግስት ውጭ ተሰብስቦ የነበረ ህዝብ ፈረንሳይን አንፈልግም እያለ

ፕሬዚዳንት ሳርኮዚ ሲያልፉ የተቃውሞ ድምፅ ሲያሰማ እንደነበር ተዘግቧል። ሟቹ ፕሬዚዳንት ቦንጎ በፈረንሳይ እርዳታ እንደ አውሮፓ አቆጣጠር በ1967 ዓ.ም ስልጣን እንደያዙና ከዚያን ጊዜ ወዲህ ከቀድሞ ቅኝ ገዥ ፈረንሳይ ጠንካራ ድጋፍ እንደነበራቸው ተጠቅሷል። ክቡራትና ክቡራን አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ውጤቱ ውዝግብ የፈጠረው የኢራን ምርጫ ለርሳቸውና ለዓለም በሙሉ አሳሳቢ መሆኑን ገለጹ።

ፕሬዚዳንት ኦባማ ይህን የተናገሩት ዛሬ በዋይት ሀውስ ሲሆን ምርጫውን አሸነፍኩ ያሉት የፕሬዚዳንት አህመድዲን ነጃድ እና የተቀናቃኛቸው የሚስተር ሁሴኒ ሙሳቪ ደጋፊዎች የቴህራንን መንገዶች በሰልፍ ሲያጣብቡ ነው። ከፍተኛው የኢራን ገዢ ሸንጎ ዛሬ የምርጫውን ውጤት እንደገና እንደሚያስቆጥር ገልጿል። የፕሬዝደንት አህመድጂን ነጃድ መንግስት ምርጫውን አጭበርብሯል የሚለው ቁጣ ከሰላሳ ዓመታት ወዲህ ለመጀመሪያ ጊዜ የኢራን

መንገዶች በተቃዋሚዎች እንዲጥለቀለቁ አድርጓል። ሚስተር ኦባማ ባደረጉት ንግግር የእርሳቸው አቋም የህዝብ ድምፅ መሰማት እንጂ መታፈን የለበትም የሚለውን ዓለም አቀፍ መርህ የተከተለ ነው ብለዋል። ሚስተር ኦባማ የኢራን ህዝብ ምኞቱን ለማሳወቅና ድምፁን ለማሰማት ትክክለኛውን እርምጃ እንዲወስድ ተስፋ አስተጋብተዋል።

በተያያዘ ዜና የኢራን ፖለቲካ ተቃዋሚዎች ከምርጫው በኋላ ስለተፈጠረው ውጥረትና የቴህራን ተቃውሞ ሰልፎች መረጃ ትዊተር በተባለውና በዩናይትድ ስቴትስ ታዋቂ የሆነ በመጣ ፈጣን የኢንተርኔት መልእክት መለዋወጫ ዘዴ እየተነጋገሩ ነው።

የኢራን መንግሥት ባዕዳን ዜና አውታሮች ላይ ጥብቅ የቁጥጥር እርምጃ ሲወስድ ተቃዋሚ የፖለቲካ ታጋዮች ስለ ብጥብጡ በኢንተርኔት አገልግሎት የቪዲዮ ተንቀሳቃሽና ምስል እየተለዋወጡ ነው። የትዊተር መልእክት በሞባይል ቴሌፎንና በተለያዩ የኢንተርኔት አገልግሎት ማግኘት ስለሚቻል የኢራን መንግሥት ሚዲያ ላይ የጫነው እገዳ ውጤታማ አልሆነም።

በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሰሜን ኮሪያ ኒውክሌር መሳሪያ እና የሚሳይል ፕሮግራም ከባድ አደጋ የጋረጡ ናቸው አሉ። እርሳቸውና የደቡብ ኮሪያ ፕሬዚደንት የኮሪያን ሰላጤ ከኒውክሌር ነፃ ለማድረግ እንደገና ቁርጠኝነታቸውን

አሳሰቡ። ፕሬዝደንት ኦባማና የደቡብ ኮሪያው አቻቸው ሊሙዋንግ ባክ ዛሬ በዋይት ሐውስ ከተገናኙ በኋላ የተባበሩት መንግስታት የጸጥታው ምክር ቤት ሰሜን ኮሪያ ላይ ያሳለፈው የእቀባው ውሳኔ በጽኑ እንዲተገበር ጥሪ አድርገዋል። ሚስተር ኦባማ ጉዳዩ የሚመለከታቸው ሀገሮች ሁሉ እቀባው ስራ ላይ እንዲውል በመጪዎቹ ወራት ውስጥ ይነጋገራሉ ብለዋል። የኒውክሌር ትጥቅ ያላት ሰሜን ኮሪያ ለዩናይትድ ስቴትስ ደህንነት ታሰጋለች

ያሉት ኦባማ በጸባ ጫሪ ጸባይዋ ፒዮንግያንግ ካሁን ቀደምም ለጎረቤቶቿ አስጊ እንደነበረች አሳስበዋል። የደቡብ ኮሪያው ፕሬዝደንት ሊ እና ሚስተር ኦባማ ዓለም አቀፍ ማህበረሰብ በምንም ምክንያት ሰሜን ኮሪያ የኒውክሌር ባለቤት እንድትሆን መፍቀድ የለበትም ብለዋል። ዜናው አበቃ።

የተከበራችሁ አድማጮች የምታደምጡት ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንዶች የሚተላለፍላችሁን የማክሰኞ ሰኔ 9 ቀን 2001 ዓ ም ምሽት ፕሮግራም ነው። የግልገል ግቤ ሁለት የኃይል ማመንጫ ፕሮጀክት የዋሻ ግንባታ ተጠናቋል። ይህንን ግንባታ ለማጠናቀቅ ሠራተኞቹ በምን አይነት ሁኔታ ውስጥ እንደሚሰሩ የሚያስቃኝ ዘገባ አለን። በጣም ይሞቃል

እንደ ራሱ ፌንት በልተን እዛ ወድቀን ተሸክሞ ሰው የሚያወጣበት ሰዓት አለ እና ውራቅታችን ነው የምንሰራ። እዛ ውስጥ ብገባ ሁሉም ውራቅት ነው። ከሰራተኞቹ አንዱ ነው ይህንን ያለው። በምሽቱ ዝግጅታችን ሁለተኛ አጋማሽ ላይ በዝርዝር ይቀርባል። አሁን የዕለቱ አብይ ርዕስ ይቀርባል። መንግስት ለመገልበጥ አሲረዋል በሚል የተከሰሰው ቡድን አባላት በእስራት ላይ እያሉ ሰብአዊ መብታቸው መጣሱን በመግለጽ ልዩ ጠበቃ እንዲደረግ

ይቅርታ ልዩ ጥበቃ እንዲደረግላቸው ፍርድ ቤቱን ጠይቀዋል። የቪኦኤ ዘጋቢ ፒተር ሃይንላይን ከአዲስ አበባ ባጠናቀረው ሪፖርት መሠረት ታሳሪዎቹ በደልና ሰቆቃ ተፈጽሞባቸዋል ሲሉ አንዳንድ የታሳሪዎቹ ቤተሰቦች ተናግረዋል። የዘገባው ዝርዝር ደርሶናል። አሉላ ከበደ ወደ አማርኛ መልሶ ያቀርበዋል።

የክሱ ሂደት ከመጀመሩ በፊት በዋለው የተከሳሾችን ቃል የመስማት ሂደት በግንቦት ሰባት የክስ መዝገብ የተከሰሱ ሰዎችና ጠበቆቻቸው በስርዓት ወቅት የአካልና የሥነ ልቦና ስቃይ እንደተፈጸመባቸው ለችሎቱ አመልክተዋል። ከቡድኑ አምስት መሪዎች አንዱ ናቸው ሲል መንግሥት በኃይል ለመገልበጥ በማሴር የወንጀላቸው የቀድሞ የጦር ጄኔራል አስማማው ጽጌ ከሌሎች እስረኞች ተለይተው ለብቻቸው መታሰራቸውን ገልጠው ልዩ የሰብአዊ መብት ጥበቃ እንዲደረግላቸው ለፍርድ ቤቱ ተማጽኖ አቅርበዋል። በንግድ ሥራ የተሰማሩት ሌላው ተከሳሽ

የአቶ ጌቱ ወርቁ የሕግ ጠበቃ በበኩላቸው ደንበኛቸው በእስር ወቅት በተፈጸመባቸው ስቃት ለደረሰባቸው ጉዳት የግል ሐኪም እንዲጎበኙ ይፈቀድላቸው ዘንድ ችሎቱን ጠይቀዋል። ይሁን እንጂ ፍርድ ቤቱ የሁለቱንም ጥያቄዎች ውድቅ አድርጓል። የአቶ ጌቱ ወርቁ ባለቤት ወይዘሮ ራኬብ መሰለ ራሳቸው የሕግ ጠበቃና የሰብአዊ መብት ተከራካሪ ናቸው። ባለቤታቸው በግል ሐኪም ለመረዳት ላቀረቡት ጥያቄ በእስር ቤቱ ዶክተሮች ብቻ መታየት የሚችሉ መሆናቸው የተገለጠላቸው መሆኑን ተናግረዋል።

ያለውን የጤና ችግር አስመልክቶ በማረሚያ ቤቱ የጤና ባለሙያዎች አማካኝነት መረዳት የሚችል መሆኑ ነው የተገለጠለት። እንደ ተነገረውም በእስር ቤቱ ቁጥጥር ስር እስካለ ድረስ በግል ሐኪም ለመታከም መጠየቅ አይችልም።

የጤና ምርመራውን ውጤት የሚያመለክተው ሪፖርት ለደንበኛቸው መከላከያ ሆኖ ሊቀርብ እንደሚችልም ገልጠዋል። ይህ በእንዲህ እንዳለ ከግንቦት ሰባት ጋር በተያያዘ የታሰሩት ሰላሳ ሁለት ሰዎች የእስራቸው ፖለቲካዊ አንድምታ ያሳሰባቸው መሆኑን የሰብአዊ መብት ተከራካሪ ቡድኖች አመልክተዋል። ግንቦት ሰባት በምርጫ ዘጠና ሰባት ተወዳድረው በማሸነፍ ለአዲስ አበባ ከንቲባነት ተመርጠው በነበሩት በቀድሞ የቅንጅት አመራር አባል ዶክተር ብርሃኑ ነጋ የሚመራ መሆኑ ይታወቃል።

ወንጀሉን በማውጠንጥን የተከሰሱት ሰላሳ ሁለት ሰዎች ከክሱ ሂደት አስቀድሞ በዋለው ችሎት ሲቀርቡ ዶክተር ብርሃኑ ነጋና ሌሎች አስራ ሶስት ሰዎች በሌሉበት ተከሰዋል። ሁለቱ ጄኔራሎችን ጨምሮ ከተያዙት የሚበዙት የአሁንና የቀድሞ ጦር ሰራዊት አባላት መሆናቸውም ተመልክቷል። አንዳንድ ቤተሰቦቻቸው ለጋዜጠኞች እንደ ገለጡት ታሳሪዎቹ በምርመራ ወቅት ለከፋ አካላዊ ስቃይና ሰቆቃ ተጋልጠዋል። ይሁን እንጂ ባለፉት ሶስት ፍርድ ቤት ውሎች የተባለውን ስቃይና ሰቆቃ አስመልክቶ አንዳችም የተለዩ ክሶችን አላቀረቡም ያሉት የመንግስቱ ቃል አቀባያቶች መልስ ከማል

ታሳሪዎቹ ስቃይና በደል ተፈጽሞባቸዋል የሚለውን ውንጀላ ውድቅ አድርገዋል። አያይዘውም መርማሪዎች መረጃ ለማግኘት ሲሉ ሶስተኛ ደረጃ እርምጃ ያሉትን አይወስዱም ብለዋል። የችሎቱን ውሎ የተቋጨው በያዝነው ወር መገባደጃ በክሱ ዙሪያ ተጨማሪ ምርመራ ውጤት ለመስማት ቀጠሮ ተሰጥቶ ነው። በሌሉበት የተከሰቱት የግንቦት ሰባቱ አመራር አቶ አንዳርጋቸው ጽጌያ አባት የ ሰማኒያ ሶስት ዓመቱ ዕድሜ ባለጸጋ የተጠየቀላቸው ዋስትናም ፍርድ ቤቱ ውድቅ ማድረጉ ተገልጿል።

ክቡራትና ክቡራን፣ የዕለቱን አብይ ርዕስ ደመጣችሁ። ከአሜሪካ ድምፅ ራዲዮ መጽሔት ይቀጥላል። በሎንዶን ሃውስ ኦፍ ኮመንስ የተወካዮች ምክር ቤት በአሁኑ ሰዓት አንድ ስብሰባ በመካሄድ ላይ ይገኛል።

በእንግሊዝ የኢትዮጵያውያን ማህበረሰብ አባላት፣ የኢትዮጵያ ወዳጆች፣ የእንግሊዝ ምክር ቤት አባላትና ዲፕሎማቶች፣ ታዋቂ ዓለም አቀፍ የሰብአዊ መብት ድርጅቶች እና ተቋማት ተወካዮች የዚህ ስብሰባ ተካፋዮች ወይም ተጋባዦች መሆናቸው ተገልጧል።

ዜናውን እንደ ቢቢሲ አይቲቪ እና ሲኤንን የመሰሉ እውቅ ዓለም አቀፍ መገናኛ ብዙኃን ተከታትለው ይዘግቡበታል። የአዘጋጁ ኮሚቴ አስተባባሪ ለቪኦኤ ባደረሱት መረጃ መሰረት ከስብሰባው ዓላማዎች አንዱ የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፍ ማሳወቅ ተበላሸ የሚሉትንም ለማጋለጥ ነው። ሌሎች ዓላማዎችም አሉት።

ከአስተባባሪዎቹ አንዱ አቶ ከፋለ አለሙ ይዘረዝሯቸዋል። አዲሱ አበበ ነው ያነጋገራቸው። ሌሎቹ እንግዲህ ከዚህ ሀገሪቱ ያለችበት ሁኔታ ከመግለጽ ጋር ተያይዞ ከዚህ በፊት ለተፈጸሙት በጣም አሰቃቂ ለሆኑ ግድያዎችና አሰቃቂ ለሆኑ የመታሰር የመደብደብና ሌሎች ሁኔታዎች ተጠያቂ የሆኑት በአሁኑ ሰዓት በኢትዮጵያ መንግስት ስም የተቀመጡ

ግሩፖች፣ ሁሉ ግለሰቦች በጀኖሳይድ እንዲጠየቁና ወደ ኢንተርናሽናል ክሪሚናል ኮርት አይሲሲ እንዲቀርቡ፣ ይህንንም እግረ መንገዳችንን ለማጠናከርና ለመጠየቅ ነው። የጀኖሳይድ ጉዳይ ቢያነሰው አቶ ከፋለ ከዚህ ቀደም ጠቅላይ ሚኒስትር መለስ በጀኖሳይድ እንዲጠየቁና ለዓለም አቀፍ ፍርድ ቤት እንዲቀርቡ የሚል አንድ ዝግጅት እኛም ራሳችን ማቅረባችን ይታወሳል። ያንን ማስፈጸም ባይቻል እንኳ ለማገዝ ጥረት እናደረጋለን ይላል። እኛ ጋር የላካችሁት በራሪ ወረቀት ከዚህ አኳያ ምን ይነግሩኛል?

ትክክል ነው። እኛ እንድናግዝ መረጃ እንድናቀርብ፣ ህዝባችንን እኛ በደንብ ነው የምናውቀው። የተፈጸሙ ነገሮች ለምርመራ ወይም ለኢንቨስቲጌሽን የሚያስፈልጉ አንዳንድ መረጃዎች ካስፈለገ ሁሉም ኢትዮጵያውያን በያሉበት በውጭም የሚገኙ በሀገርም ውስጥ የሚገኙ ይሄንን ያጠናክራሉ። ሶስተኛው ከዚህ ጋር ተያይዞ ወደፊት በዚህ በእንግሊዝ ኤምባሲ ውስጥ በከፍተኛ ደረጃ የእንግሊዝ ፓርላመንት

እንዲነጋገርበት በግልጽ በኢትዮጵያ ጉዳይ ላይ። እስካሁን ድረስ የኢትዮጵያ ጉዳይ ተዘግቶ ህዝባችን ባለፉት ዓመታት እንደዛ ሲገደል እና ሲታሰር በግልጽ እንኳን የታየና ለህዝቡ ለእንግሊዝ ህዝብ እራሱ የቀረበ ነገር የለም። በኢንተርናሽናል ኮሚኒቲ ደረጃም ይሄ ጋፕ አለ እና ይሄንንም መስበር እንፈልጋለን።

ማን፣ ይህን ስብሰባ ያዘጋጀው በትክክል አዘጋጁ ማን ነው? እናንተ እርስ የአስተባባሪ ኮሚቴ አባል ነትና ስብስቡ እንደሚባለው አዘጋጁ እኛ እንደ አንድ ድርጅት ልንቆጥረው አልፈለግንም። ጥቂት ኢትዮጵያያኖች ተሰባስበን ከሰርድ ወርልድ ሶሊዳሪቲ ቸርማን ከካውንስለር ሙሽታቅ ላሻሪ ጋር በመነጋገር ከዚህም ቀደም ኮንታክት ስለነበረን ኢትዮጵያ ውስጥ በቱታውዘንድ

በሁለት ሺህ አምስት ሰው ሲገደል በዚህ የተነሳ ከአንዳንድ የሁማኒታሪያን እና የኢትዮጵያን ህዝብ የሚደግፉ ሰዎችን አግኝተን ነበር። እነሱን ከነሱ ጋር በመተጋገዝ ሁሉንም ኢትዮጵያውያኖች በፖለቲካ ወይም ደግሞ በሌላ ሴክሽን ምንም አይነት ልዩነት ሳይደረግ ሰዎች ሪፕሬዘንት ያደርጋሉ ብለን ከየቦታው የወሰድናቸውን ሰዎች አንድ ላይ አምጥተን በፓርቲሲፔሽን የተዘጋጀ ነው። ሁሉን አቀፍ በእንግሊዝ ሀገር የሚኖሩ

ኢትዮጵያኖችን በሁሉም ዘርፍ ያካተተ ማለት ነው። ቀደም ሲል የጠቀሷቸው ካውንስለር ሙክታላ ሻሪ ዛሬ ምናልባት ገለጻ ከሚያደርጉት ሰዎች አንዱ ይሆናሉ። እሳቸውም ሆኑ ሌሎች ደግሞ በእንግሊዝ ምክር ቤት ያሉ

ወደፊት ለምታደርጉት ስራ እገዛ ለማድረግ ቀደም ሲል እርስዎ እንደገለጡት የተሰጠ ተስፋ አለ። በአሁኑ ሰዓት ስብሰባው እየተካሄደ ነው አውቃለሁ። እኛም አየር ላይ መውጣት ስንጀምር የእናንተ ስብሰባ ተጀምረዋል። ግን እንደው ቀደም ብሎ መናገር የሚቻል ከሆነ ምን ተስፋ ተሰጥቷችኋል? ከዚህ ተነስታችሁ ወደፊት ምን ለማድረግ ነው የምታቅዱት? የእኛ ስትራቴጂ፣ አሁን ይሄ ለእኛ ትልቅ ነገር ነው፣ በተለይ ለተበዳዩ ለኢትዮጵያ ህዝብ

ታፍኖ እና ምንም ነገር በሀገርም ውስጥ ሆነ በውጭ ሀገር የሚደረጉትን ነገሮች መስማት ለማይችለው ህዝብ ትልቅ የሆነ ነገር ስለሆነ ይሄንን እነዚህ አብረውን ያዘጋጁት ሰዎች አንደርስታንድ የሚያደርጉ ነው የሚመስለን። ለዚህም ነው ቀጣይነት ባለው መንገድ ይሄንን ጉዳይ ወደፊት ለመግፋት የምንሞክረው። የዛሬው ስብሰባ ሲጠናቀቅ ቀጣይነት ያለው

አክሽን የሚወሰድበት ሁኔታዎች ከሜምበር ኦፍ ፓርላመንት እና ከሌሎች የሁማኒቴሪያን ኦርጋናይዜሽን ጋር በመሆን አንድ ነገር ይዘን እንወጣለን ብለን ነው የምናስበው። ቅድም እንዳልኩት ስብሰባው ገና መጀመሩ ነው። ግን እስካሁን እንደው የተለያዩ ዓለም አቀፍ ዲፕሎማቶች፣ አምባሳደሮች ይገኛሉ ብላቸዋል። እና እነማን ነማን አሁን እየመጡ ነው? እነማን ተገኝተዋል? እነማንስ ቃል ገብተውላቸዋል? አው አዲሱ አሁን የዚህ የፓርላማው በጣም ሰፊ ነው

ብዙ ሰዎች ይገባሉ፣ ብዙ ሰዎች ይወጣሉ። እና እኔ አሁን ከካውንስለር ሙሽጣቅ ላሻሪ ጋር አንተ ስደውልልኝ ከእሱ ጋር እየተነጋገርን ነበረ። ሌሎች ደግሞ እንደዚሁ ቦታ ቦታ እየያዙ ነው። ስለዚህ በአሁኑ ሰዓት ሊስት አለን፣ ይሄ የሚገቡ እንግዶችን ሰዎችን እያየን ማወቅ የምንችልበት ደረጃ አይደለም። እጅግ በጣም ብዙ ኢትዮጵያኖችም ወደ ስብሰባ

አዳራሽ እየገቡ ናቸው። ገና አሁንም በመግባት ላይ ናቸው። ስብሰባውም እየተካሄደ ነው። በዛሬው ስብስብ ላይ ተናጋሪዎች እንዳሉ ቀደም ሲል እንደውም ይሄን ቃለ መጠይቅ ከመጀመሪያ በፊት ገልጠውልኛል። አንድ አራት ተናጋሪዎች ወይም አምስት በተለያዩ ርዕሶች ላይ ይናገራሉ። ዋና ዋናዎቹን ርዕሶች ከነተናጋሪያቸው ውስጥ ያስተዋውቁልኝ። ዋና ዋና ተናጋሪዎቹ አንደኛ ሁማን ራይትስ ኤንድ ጄኖሳይድ ነው የሚለው ሰብዓዊ መብትና

የሰው ልጅን የሰው ዘርን በማጥፋት ጀኖሳይድ ማለት ነው። እሺ፣ አዎ፣ ጀኖሳይድ ማለት ነው። በዚህ ላይ አቶ ኦባንግ ሜቶ ያቀርባሉ። እሺ፣ ሁለተኛ አሁንም በሰብአዊ መብትና በሰብአዊ መብት ላይ ሆኖ በተለይም በሴቶችና በሕፃናት ላይ የተደረገውን የሰብአዊ መብት ረገጣ ወይዘሮ ሳብራ መሐመድ ያቀርባሉ። በሚቀጥለው እርዳታንና ሙስና በሚመለከት

አቶ ወንድሙ መኮንን ያቀርባሉ። ሙስናና እርዳታ አሉኝ። እርዳታ ከውጭ የሚገኝ እርዳታን ለአንዳንድ ህዝቡን የሚጎዳ በሚችል ነገር ላይ ለምሳሌ መሳሪያ በመግዛት ወታደሮችን በማሰልጠን እና የመሳሰሉትን ይሄ እርዳታ ከውጭ ያለው ሪዥም የሚያገኘውን እንዴት እንደሚጠቀምበት ለመግለጽ መሰለኝ። እሺ ከዛ የሚቀጥለው የዲሞክራሲ እጦትና የ

ያለፈውና የወደፊቱ የኢትዮጵያ ምርጫ በሁለት ሺህ አስር ላይ ማለት ነው። እሱን በሚመለከት ደግሞ አቶ ዘላለምና አቶ ጌታቸው ያቀርባሉ። አቶ ዘላለም ተሰማና አቶ ጌታቸው አለማየሁ

ከነዚህ አራት አርእስት ሌላ እንግዲህ የጥያቄና መልስ ጊዜ ኑር አይኑር አላውቅም ግን በመጨረሻ መጠየቅ የምፈልገው አቶ ከፋለ የኢትዮጵያ ጉዳይ ነውና እዛ ውይይት የሚደረግበት በለንደን የኢትዮጵያ ኤምባሲ ተወካይ ወይም አምባሳደሩ ራሳቸው ይገኛሉ እንዲገኙ ውስጥ ጥሪ ተደርጎላቸዋል እንግዲህ እኛ በብዛት የእነሱ መገኘት ብዙም ኮንሰርን አየለንም ግን የሚገኙ ከሆነ መገኘት ይችላሉ ብዙዎቻችንም የዚህ አይነት

አመለካከት ነው። ለምን አልጠራችሁ፣ ለምን አልጋበዛችሁም? ተጋብዘዋል። አንዳንድ የኛ የዚህ የኮሚቴው አባላት ጠርተው እንደጋበዙም ነግረውኛል፣ እንዲገኙ። አቶ ከፋለ የመጨረሻ ጥያቄ ብዬ ነበር፣ አንድ የመጨረሻ ልጨምርና ላጠቃል። ከዚህ ስብሰባ እርስዎም ሆኖ አዘጋጅ ኮሚቴው በጠቅላላ ዛሬ የተገኙ ኢትዮጵያውያን በሙሉ ምን ትጠብቃላችሁ? እንግዲህ ቀደም ብዬ የገለጽኩት ዋና አላማዎቹ ሶስቱ ናቸው።

ዋናው ነገር እዚህ ያለው አገሩ ከሀገር ውጭ ያለው ኢትዮጵያዊ እነዚህን ሶስት ነገሮች ላይ ተግባራዊ ማድረግ ነው። ዛሬ ይህንን ማን ነው ያለውን የሀገሪቷን ሁኔታ እናሳውቃለን። በግልም የተለያዩ ሰዎች የተለያዩ እጅግ በጣም ብዙ የሆኑ እንግዶች ስላሉ እነሱን ያነጋግራሉ። ከዛ በኋላ ለቀጣይ እርምጃዎች

ራሳችንን እናዘጋጃለን ማለት ነው። ሁኔታው እንዳወቅን እሺ፣ አንዳንድ ዝርዝር ሁኔታዎች ማወቅ የምትፈልጉት ካለ እናሳውቃቸዋል። በጣም አመሰግናለሁ አቶ ከፋል አለሙ። እንግዲህ በዚህ ጉዳይ ላይ እንደውም ለንደን ከሚገኘው የኢትዮጵያ ኤምባሲ አስተያየት ፈልገን ነበረ፣ ሰዓቱ አልተገናኘልንም፣ ከቢሮ ወጥተዋል። ምናልባት አምባሳደሩ መልስ የሚሰጡን ከሆነ በእናንተ ስብሰባ ውጤት ላይ እሱንም አስከትለን እናቀርባለን። ነገ እንዳገኘን ወደ ስብሰባው ለመልሶወት ከዛ ወጥተው ነው ይሄን ቃለ መጠየቅ

ሰጥቶኝ እግዚአብሔር ይስጥልኝ። ወደፊት ቀጣይ ነገር ካለ እንቀጥላለን። ለአሁኑ አመሰግናለሁ። አመሰግናለሁ አዲስ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆቻችሁ ዛሬ ሰሎሞን አባተና ትዝታ በላቸውንን። ዝግጅታችንን እስከ ምሽቱ አራት ሰዓት ይቀጥላል። ተከታተሉ

አሁን በስልክ ከኖራችኋቸው አስተያየቶቻችሁ ጥቂቱን መልሰን ወደ እናንተ እናቅርብ። ጤና ስትልኝ ቪዎች የዞች ወር አድማጫችሁ ነኝ። ያስደመጣችሁን የኢህአፓን የስራ አመራር አካላት ቃለ መጠይቅ ጠቃሚ ነበር። እንደዚህ አይነት የፓርቲ መሰንጠቅ ሲደርስ የኢህአፓ የመጀመሪያው ፓርቲ አይደለም። ትንሽ ቦታ ይገኝ መስሏቸው ቤተ መንግስት አጥር አካባቢ እንደ እንሽላሊት ያን የምርጫው ሰሞን ብዙዎች ተተረማምሰዋል። መደራጀት ያስፈለገን የተደራጀን ቡድን አንዱን አፋኝ ጨቋኝ የሆነውን

ከገዢው ፓርቲ የሚደርስብንን ግፍና በደል ጭቆና ለመከላከልም ነው። አሪ ወገናችን፣ ህዝባችን የሚፈልገው የአፓ መድን ጨርቃ ጨርቅ እያሉ እየተሰነጣጠቁ ተቃዋሚዎች መሆን የቱም አያደርሰንም እና እባካችሁን፣ ተቃዋሚዎች ከተሳከረ ፖለቲካ ወጥታችሁ አንድ ህዝባዊ መፈክር ይዛችሁ ብቅ በሉልን በማለት መልእክቴን እለግሳለሁ። ቪኦኤችም እባካችሁ በይበልጥ በህዝብ ስም የተደራጁትን እንደዚህ አይነት ስራ ይልመድባችሁ።

አመሰግናለሁ። አዶር ነኝ ከአውሮፓ። በአሜሪካ ድምጽ የአማርኛ ፕሮግራም አዘጋጆች እንዴት ሰነበታችሁ? ባለፉት ፕሮግራሞች አቦይ ስብሀትን የመብራት ኃይል ባለስልጣንን አቶ ምህረት ደበበን፣ እንዲሁም የማዕድንና ኢነርጂ ሚኒስትርን በማቅረብ መልእክቶቻቸውን እንዲያስተላልፉ በማድረጋችሁ በጣም አደንቃቸዋለሁ።

ቮይስ ኦፍ አሜሪካ የተቃዋሚ ሀይሎች አፈቀላጤ ከመሆን አልፎ የኢትዮጵያ መንግስት አቋም መግለጽ የሚችሉትን ማቅረብ መቻላችሁ አንድ ብቻ ወደፊት እንደሄዳችሁ ይገልጻል። በተለይ አቶ ስብሀት የኢትዮጵያ ብሔር ብሔረሰቦች አይታዋወቁም ያሉት ትክክለኛ አባባል ነው። የልቤን ነው የተናገሩት። አባትናት የሰጡንን ስም እየቀየርን መኖራችን የሚዘነጋም አይደለም። ዛሬ ግን ብሔረሰቦች በኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ጉዳዮች ላይ አብረው በመስራት ውሳኔ ስለሚሰጡ እጅግ በጣም እየተዋወቁ ናቸው።

በኢትዮጵያ ጉዳይ እኩል ኃላፊነት እንዳላቸው ተገንዝበዋል። ቮይስ ኦፍ አሜሪካ በጣም አመሰግናቸዋለሁ። በሰቦ ከሜርላንድ ለአሜሪካ ድምጽ አዘጋጆች አደለ ሞክሪያኒን ከካናዳ በአቶ መርሻ ዮሴፍ እና በአቶ እያሱ አለማየሁ መካከል በትዝታ በላቸው የተስተናገደውን ውይይት ተከታትያለሁ። አቶ መርሻ

አቶ ኢያሱ ብዙሀን ሳያማክሩ ኤርትራ በመሄዳቸው ይኮንናሉ። በአስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት በልዩ እትሙ ዲሞክራሲያ ኤርትራ የወደፊቱ የላባደሩ እና ያአስተዋደሩ የትግል ማቀነባበሪያ አምባ ትሆናለች ይላል። አቶ ኢያሱ የድርጅቱ መስራች እንደ መሆናቸው መጠን ለትግሉ እስከ ጠቀመ ድረስ ኤርትራ ቢሄዱ ምን ችግር አለው? አቶ ኢያሱ አቶ መርሻ ከወያኔ ጋር ግንኙነት

እንስጠር በማለታቸው ያወግዛሉ። ዛሬ ወያኔ በሕዝብ የተመረጡትን የቅንጅት አባላት ሳይቀር ከስር አጉሮ አመፅ አውግዛችሁ ፈርማችሁ ከስር እፈታችኋለሁ የሚለውን የሞከረው በመጀመሪያ ሕዝባችን ለቆሙለት አልበገሬ ናቸው ብሎ በሚያምናቸው የሀፓነን በሚሉ ነበር። አቶ እያቱ

በአስራ ዘጠኝ መቶ ሰማኒያ ሰባት ዓመተ ምህረት ለዲሞክራሲ አማራጭ ጉባኤ ሄደው ወያኔ ሸብ አድርጓቸው በኢህአፓ ስም የትጥቅ ትግልን አውግዘው ፈርመው የወጡትን ምን ይሏቸዋል? ሁለቱም በኩል የቀረቡት ሀሳቦች ስለሚመለከታቸው የልዩነት መንስኤ ሊሆኑ አይችሉም። አባላት በእነዚህን አይነት ጥቃቅን ሀሳብ ላይ ጊዜ ከማሳለፍ በተግባር ከሚሰለፉ ድርጅቶች ጋር ህብረት ፈጥረን ለሀገራችን ለውጥ ማምጣት አለብን።

አድማጮቻችን ስለ አስተያየቶቻችሁ እናመሰግናለን። በማንኛውም ጊዜ በነጻው የስልክ መስመራችን በመደወል መልእክቶቻችሁን እንድታኖሩ እንጋብዛለን። ስማችሁና ያላችሁበትን አገር መጥቀስ ግን አትዘንጉ። የስልክ ቁጥራችን ነጻ መስመር ነው 2022054447 ነው። የአሜሪካ ድምፅ ራዲዮ መለያ ድምፅን ስትሰሙ 14 ቁጥርን ተጫኑ።

በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳትካም ነው። ጻፉልን። የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በአማርኛ ቋንቋ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው። አሁን አንድ ጣዕመ ዜማን ጋብዛችሁ ቴዲ አፍሮ ሸመንደፈር

የኢትዮጵያ ፍሮን ስለ መልካም ጣመ ዜማው እናመሰግነዋለን። አሁን በአዲስ አበባ አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። በዋሽንግተን ዲሲ ና አካባቢዋ ደግሞ ማክሰኞ ከቀኑ ስምንት ሰዓት ሶስት ሰዓት ከሰ ይቅርታ ስምንት ሰዓት ከሰላሳ ሶስት ደቂቃ አለፈ ማለት ነው። አሁን የሰዓቱን ዋና ዋና ዜናዎች እናሰማቸዋለን።

በቅርቡ የጠቅላይ ሚኒስትር መለስ ዜናዊን መንግስት በኃይል ለመገልበጥ በማሴር የተወነጀለው ቡድን አባላት በእስር ላይ ሳሉ በደልና ሰቆቃ ተፈጽሞብናል ሲሉ ያቀረቡትን ክስ የኢትዮጵያ መንግስት አስተባብሏል።

ታሳሪዎቹ የክሱን ሂደት በመጠባበቅ ላይ ባሉበት ወቅት የአካልና የስነ ልቦና ስቃይ እየተፈጸመባቸው መሆኑን ቤተሰቦቻቸው ትናንት ለጋዜጠኞች በሰጡት አስተያየት ገልጸው ነበር። በሶማሊያ መዲና ሞቃዲሾ በስተሰሜን የሚገኙ የመንግስትና የእስልምና ሸማቂዎች ባካሄዱት ውጊያ በትንሹ ስድስት ሰዎች ተገለዋል። የአይን እማኞች እንደተናገሩት በዛሬው እለት የእስልምና ሸማቂዎች በጋጋልቶ አቅራቢያ የሚገኝ የፍተሻ ጣቢያ ላይ ጥቃት ካደረሱ በኋላ ነው ተኩሶ

ጀመረው የተባበሩት መንግስታት ድርጅት የሱዳን ልዩ መርማሪ ሲማሳማር በሱዳን ሰብአዊ መብቶች የሚጣሱት በዳርፉር ብቻ ሳይሆን በመላ ሀገሪቱ እንደሆነ ጠቅሰው ሁኔታው አሳሳቢ ነው ብለዋል። የሱዳን የስለላ ባለስልጣናት ፖሊሶችና ወታደራዊ ኃይሎች በዘፈቀደ ዜጎችን ይዘው ያጉላላሉ፣ በምስጢር አስረው ስቃይ ያደርሱባቸዋል ብለዋል።

የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ውጤቱ ውዝግብ የፈጠረው የኢራን ምርጫ ለእርሳቸውና ለዓለም በሙሉ አሳሳቢ መሆኑን ገለጹ። ፕሬዝደንት ኦባማ ይህን የተናገሩት ዛሬ በዋይት ሀውስ ሲሆን ምርጫውን አሸነፍኩ ያሉት የፕሬዝደንት ሙሐሙድ አህመዲ ነጃድ እና የተቀናቃኝ ሚስተር ሁሴን ሙሳቪ ደጋፊዎች የቴህራን መንገዶችን በሰልፍ ሲያጣብቡ ነው።

This is the voice of America. Washington, DC. ተከታዩ ዝግጅታችን በግልገል ግቤ የሥራ ሁኔታ ላይ ያተኩራል።

ባለፈው ሳምንት በተከታታይ ያቀረብነው በኢትዮጵያ የመብራት ችግርና የተያዙ የመፍትሄ ስራዎች ዙሪያ የሚያተኩረው ዝግጅት ተከታይ ክፍል ዛሬ ይቀርባል። ዘጋቢያችን ሄኖክ ሰማእግዜር የኢትዮጵያ የመብራት ችግርን ይቀርፋል ከሚባሉት ፕሮጀክቶች አንዱን የግልገል ጊቤ ሁለት ፕሮጀክቶችን ጎብኝቶ ካገኘው የመጨረሻውን ክፍል በዛሬ ምሽት ያካፍለናል። በጣም አስቸጋሪ በሆነ የአየርና የመሬት አቀማመጥ

እንዲሁም የስራው አዳጋችነት ተጨምሮበት በግልገል ግቤ ሁለት ፕሮጀክት ላይ የሚሰሩ ሰሮችን ኑሮ በዚያው አካባቢ ያስቃኘናል። የግልገል ግቤ ሁለት የኃይል ማመንጫ ፕሮጀክት ከስድስት ነጥብ ሁለት ቢሊየን ብር በላይ ወጥቶበታል። ይህንን ግዙፍ ከአሰራሩና ከሚያመነጨው ኃይል ጀምሮ አድናቆት የተቸረው ፕሮጀክት እውን ያደረጉት ለሰው መኖሪያ ፈጽሞ በማይስማማ አካባቢ የሚሰሩ ሠራተኞች ናቸው።

አካባቢው በጣም ገደላማና በቅርበት ምንም አይነት ከተሞችም ሆኑ እስከ ቅርብ ጊዜ ድረስ መንገድ የሌለበት በረሃ ነው። የግንባታ ሥራውን የሚያከናውነው የጣሊያኑ ሳሊኒ ምክትል የመስክ ሥራ አስኪያጅ አልበርቶ ገብርኤሊ በግልገል ጊቤ ሁለት ፕሮጀክት ዙሪያ ከጥንትም ቢሆን ሰዎች ከተራሮቹ ጫፍ ካልሆነ በስተቀር ወደ ታች ወደ ኦሞ ሸለቆ ዝቅ ብለው እንደማይኖሩ ይናገራሉ። በኤርትራ ከጣሊያናዊ እናትና አባታቸው የተወለዱት ጋብርኤሊ

በዚህ አስቸጋሪ ስፍራ ሥራው ከተጀመረ ወዲህ ለአምስት ዓመታት ያህል እንዴት አድርገው ሠራተኞቹ ኖሩ ብዬ ጠይቄ ነበር። የግድ መኖር ነበረብን፣ የግድ ነው። ምክንያቱም ካምፓችንን ከሥራው ቦታ ርቀን መሥራት አንችልም ነበር። ስለዚህ ከወንዙ ውሃ እምጥተን በማጣራት ለመጠጥ አገልግሎት እንድናውል የሚያስችል

በኪሎ ሜትሮች የሚቆጠሩ የውሃ ቱቦዎችንና ማጣሪያዎችን ገንብተናል። ከዚህ የመኖሪያ ቤቶችን የጠጠር መከስከሻዎችንና የመሳሰሉ መሠረታዊ ነገሮችን መገንባት ነበረብን። በአካባቢው የመኪና መንገድ ስላልነበረ በመቶዎች ኪሎ ሜትር የሚጠጋ መንገድም በአስቸጋሪ ተራሮች ዙሪያ ሰርተናል። ለማንኛውም አስቸጋሪውን ሁኔታ ተቋቁመናል። ካምፓችንን ስንሠራ የወባ በሽታ እንዳስቸግረን

ከባህር ወለል አንድ ሺህ ሜትር በታች ስለሆነ ወባ የሚኖረው እኛ ከዚያ በላይ ከፍታ ባለው ቦታ ካምፓችንን ሰርተናል። ከምንም በላይ ከትናንሽ የገጠር ከተማዎች እንኳን ለሰዓታት የሚርቀው የግልገል ጊቤ ሁለት የኃይል ማመንጫ ላይ የሚሠሩ የሀገር ውስጥም ሆኑ የውጭ አገር ሠራተኞች ከተማ ወጥተው ምግብ መብላትም ሆነ አስቤዛ ሸምቶ ለመመለስ ፈጽሞ አይቻላቸውም። ስለዚህ የፕሮጀክቱ ሠራተኞች የምመገቡበት የምግብ ማብሰያ አለ።

መሰረት እሸቴ በጣሊያኖቹ የመመገቢያ ማዕከል ምግብ አብሳይ ነች። ዓለም አቀፍ ምግቦችን በአይነት እየሰራች ነበር ያገኘኋት። እዚህ ጋር የቤተናም ሹሩ ላይ እየሰራው ነው፣ እዛ ጋር ደግሞ ኮሞዶሮ እየሰራው ነው። ኢትዮጵያውያኑም ሰራተኞች ለቁርስ ፍርፍርና ለምሳ ወጥ የሚሰሩ ምግብ አብሳዮች አሏቸው። ለመሆኑ በዚህ የሳሊኒ ኩባንያ ካምፕ ስራው በከፍተኛ ደረጃ ያለና አሁን ደግሞ ምን ያህል የውጭ አገርና

የሀገር ውስጥ ሠራተኞች ይሰራሉ። የኩባንያው ምክትል ሥራ አስኪያጅ አልቤርቶ ጋብሪኤሊ ፒክ ስራው በተጧጧፈበት ጊዜ ወደ 1 መቶ 50 የሚጠጉ የውጭ አገር ዜጎች ከ3 ሺህ 5 መቶ እስከ 4 ሺህ የሚጠጉ የሀገሬው ሰዎች ይሠሩ ነበር። አሁን ሥራችንን እያገባደድን ስለሆነ ወደ 50ና 60 የውጭ አገር ዜጎችና

አሁን ደግሞ የመመረቂያው ጊዜ ሲቃረብ ስራቸውን ለማጠናቀቅ ከ1300 እስከ 1500 ኢትዮጵያውያን በሥራ ላይ ተሰማርተዋል። የፕሮጀክቱ ሠራተኞች ጣልያናዊ፣ ኢትዮጵያዊ፣ ፊሊፒናዊ፣ ኮሎምቢያዊ፣ ዴንማርካዊና የሌሎች ሀገር ዜጎችም ጭምር ናቸው። የውጭ ሀገር ዜጎች የሚኖርባቸው ቤቶች አሰራራቸውም ሆነ ይዞታቸው የተሻለ ነው። የመዋኛ ገንዳ ሁሉ ሳይቀራላቸው ኢትዮጵያውያኑ ከዛ ዝቅ ባሉ

ግን አንጻራዊ ምቾት ባላቸው ቤቶች ይኖራሉ። በግንባታው ሥራ የተሰማሩ ሠራተኞች የለቱሎ ፈታኝና እልህ አስጨራሽ እንዲሆን ያደረገው የዋሻው ሥራ ነው። ዋሻው በጠቅላላ ከአንድ ተራራ እስከ ሌላ ተራራ የሚዘልቅ የ26 ኪሎ ሜትር ግንባታ ነው። የሳሊኒ ኩባንያ የዋሻ ቁፋሮውን በውጭ አገርና በሀገር ውስጥ ሠራተኞች ትብብር መሥራቱን የሚናገሩት አልቤርቶ ጋብርኤሊ የዋሻው ሥራ በብዙ መልኩ ፈታኝ እንደሆነ ያስረዳሉ።

ዋሻው ራሱን የቻለ ትልቅ ሥራ የሚጠይቅ ነው። ምክንያቱም ከመግቢያው ካለው ማስተንፈሻ በስተቀር መስኮት የሌለው በተራራ ስር የተቆፈረ ዋሻ ፈጽሞ አየር በማይገባበት ሁኔታ መሥራት በጣም አስቸጋሪ ነው። የከርሰ ምድር ሁኔታው ደግሞ በጣም አስቸጋሪ ስለነበረ

በዚህ ምክንያት አየር ወደ ዋሻው እንዲገባ የሚያስችል ቱቦ መዘርጋት ነበረብን። በመሬት ውስጥ ለውስጥ የተቆፈረው ዋሻ ውስጥ አየር አለመድረሱ ብቻ አይደለም ችግሩ፣ ውስጡ ከፍተኛ ሙቀት አለ። በዋሻው ውስጥ ሙቀቱ ከ50 ዲግሪ ሴንቲግሬድ በላይ እንደሆነ ኢትዮጵያውያንና ጣሊያናውያን ሠራተኞች ይናገራሉ። አየር ወደ ዋሻው የሚያስገባው የአየር ማቀዝቀዣም በጣም ይጮኻል። ለመነጋገር እንኳን ጮሆ ካልሆነ በስተቀር መሰማማት አይቻልም።

ስሜን ዝናቡ መሸሻ ስራ ምንድን ነው? ዝናቡ አ ሰላም ነው። ስራ ምንድን ነው መሰራው? ስራ ግንበኛ ነኝ። ግንበኛ ነኝ እንዴ! ላብ በላብ ሆነ ነው ከዚህ የገፋ ከዋሻው ውስጥ ስትወጣ ያየው። አ በምን ምክንያት ነው? በጣም የውስጡ ሙቀት እና የውጭው ቅዝቃዜ እንደ ሲጋጭ በጣም ይሞቅናል። እዚህ ውስጥ ምን ያህል ይሞቃል? በጣም ነው የምሞቀው። ራቂታችን ነው። ምን ሰራ አሁን ይሄን ንፋስ እንዳይመታን ብዬ ነው ጃፖን የለበስኩት። ወደ ውጪ ሲወጣ

በጣም ይሞቃል። አንዳንዴ ራሱ ፌንት በልተን እዛ ወድቀን ተሸክሞ ሰው የሚያወጣበት ሰዓት አለ። እና ውራቅታችን ነው የምንሰራ። እዛ ውስጥ ብገባ ሁሉም ውራቅት ነው። እዚህ ጋር የአየር ማስገቢያ አለ አይደለ? አለ። ለእናንተ አያገለግልም። እኛ ጋር እዚህ መሀል ላይ የለም። ይሄ እሱ ያለው መጨረሻ ላይ ነው። እና እዚህ ጋር አለች አንዷ። እሷ እስከዚህ ነው አትሰራም። የእሷ ሙቀት ይሄን አይል ነው

እና በጣም እዚህ ጋር ይሞቃል። እነሱ ጋር ይሻላል እዚያ፣ እዚህ በጣም ይሞቃል። ታዲያ እንደዚህ አስቸጋሪ የሥራ ሁኔታ ላይ ስራህን ለመቀጠል ለምን ወሰን? በቃ እንጀራ ጉዳይ ሆኖብኝ ከዚህ ቦታም አሁን ከተማ ቦታም ዱርዬ ከመሆን ብዬ ዝም ብዬ በቃ የሰራው እዚህ ሞት ይሻላል ብዬ ነው። ከእናንተ መሀል ስንት ናቸው ያላችሁት የምትሰሩት እዚህ ውስጥ? አበሾች ብዙ ነን። አንድ

ምናምን ይሆናል ያለው ምናምን ግን በኛ አለው። ምንድነው የምትሰሩት እና እዛው ኮንክሪት ይሞላዋለን። ከዚህ ተነስቶ ፓይ እዚህ ጋር አለ ፓይፑ ይገጠምና፣ ትንሿ ሲፋ አለች ያቺ ሲፋ እዚህ ጋር ትቆማለች። ከዛ ኮንክሪት ይመጣል፣ ምስኬሩ ይገለብጣል እዚሁ ከዛ ወደ ውስጥ ይመጣና ከዛ በኋላ ተናሉ አለ ውሃ መሄጃው እዛ ኮንክሪት ይሞላዋለን።

እንዴት ነው ኮንክሪት የሚመጣላችሁ? እንዴት ነው? በፓይፕ ነው። ትንሹ ፓይፕ አለ ፓይፑ ዘጓሮ አለ የተወሰነ ፓይፕ፣ ያ ፓይፕ በክላምፕ ይገጠማል። ከዚህኛው ዋሻ እና የዚህኛው ዋሻ ሁለቱ መገናኛ ላይ ነው እኛ የሰራን ያለ ነው። ለምሰራው ስራ የሚመጣጠን ክፍያ ይከፈላል። እኔ የሚከፈለልኝ ይሄን አይል ነው የሚሰራ ግን ከአቅመ በላይ ነው የሚከፈልልኝ አነስተኛ ነው ደሞዘ ሰባት መቶ ብር ነው።

እና እንደ ልፋት ይከፈለልኝ። ቤተሰብ አለ፣ ቤተሰብ ታሳድሯል። እናት አባት አለኝ ባለቤት አለኝ። ይሄን ሁሉ እኔን የሚያስተዳድረው እንዲህ አለ። እንግዲህ ይሄ ትልቅ የሆነ ፕሮጀክት ነው። እዚህ ውስጥ በመስራት ምን ይሰማል? እኔ በጣም ደስ ይለኛል። ግን እዚህ ልማት ኖሮ እዚህ መስራታችን በጣም ደስ ይለናል። ግን እዚህ ላይ የሚሰራ ሰው ደካማ ጎኑ ታይቶ በል እንደ ልፋታችን ደካማ ጎናችን ታይቶ የሚጠይቀኝ ሰው የለም። ገና ዛሬ ነው እኔ እንደ አዲስ ሆኖብኝ ነው ያየው አንተ

አሁን ዛሬ ከየት መጣ የድካማችን የሚጠይቅ ሰው ከየት ተገኘ ብዬ ነው ያሰብኩ ያለው። እና ደሞዚ ስንት ነው ምን አይል ይሄ ልጅ ይሰራል ብሎ እኛ እንዳካማ ጎን ጠይቆ ለእኛ እንደሚሆንልን አይከፈልልኝም፣ አይከፈልም። አመሰግናለሁ። ለጊዜ ይቀበላለሁ። ለአሜሪካ ድምፅ ራዲዮ ሄኖክ ሰማ ጊዜር ነኝ። ከኦሞ ወንዝ ዳርቻ በጣም ሙቀት አለ። ውስጥ በጣም አይለኛ ሙቀት አለ

እና ከሰውነታችን የሚወርደው እና በራሳችን ላይ ውሃ የደፋን እንጂ ይመስለው ላብ አይመስልም። በጣም ሙቀት አለው። በግልገል ጊቤ ስራ ሁኔታ ላይ የተቀናበረው ዝግጅት አላበቃም። በነገው ዝግጅት በነገው ምሽት ሄኖክ እንደገና ይመለሳል። አሁን ወደ ግብርና ዝግጅት እንሸጋገራለን።

ከአንድ ሳምንት በፊት በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትን ዶክተር ናታን ታደሰ በኢትዮጵያ የከርሰ ምድር ውሃ ላይ ያደረጉትን ጥናት መሰረት በማድረግ አንድ ሪፖርት ማቅረባችን ይታወሳል። በዛሬው ዝግጅት ግርማይ ገብሩ ከዶክተር ናታን ጋር የጀመረውን ውይይት ማጠቃለያ ያቀርብልናል። የከርሰ ምድር ውሃን አጠቃቀም ላይ ኢትዮጵያ ውስጥ ድክመቱና በጎ ጎኖቹን ሊያየትን ማየት እንችላለን።

አሁን ካለው እንቅስቃሴ በአጠቃላይ በኢትዮጵያ ደረጃ ለማውራት ካለው መረጃዎች የተነሳ ሊከብድ ይችላል። ነገር ግን አሁን ካለው ነባራዊ መረጃ በአካባቢያችን፣ እኔ ባለሁበት አካባቢ በሚደረገው እንቅስቃሴዎች ካለው ሁኔታ ተነስተን ግን አንዳንድ ነገሮች ለማለት እንችላለን። ለምሳሌ ከበጎ ጎኖቹ ብንነሳ ይህንን የከርሰ ምድር ውሃን ጥቅም ላይ ለመዋል የሚደረገው እንቅስቃሴ ራሱ አንድ በጎ ጎን ነው።

ለብዙ ዘመን ከርሰ ምድር ውሃ ላይ ተኝተንበት ነው የቀረም። ነው ለብዙ ጊዜ እላዩ ላይ ሆነን እኛ በችግር በረሃብ ስንቆራመድ ነው የኖርነው። ስለዚህ ይሄንን እንደ ተፈጥሮ ሀብት ቆጥረን በእድገቱ ስለምናደርገው እንቅስቃሴ የራሱን ድርሻ እንዲወጣ እንደ አንድ ተፈጥሯዊ ሀብት ቆጥረን በዚህ እንቅስቃሴ ውስጥ መግባታችን ትልቁ በጎ ጎን ነው ብዬ በእኔ እንደ ሙያተኛ አምናለሁ። ሌላው በጎ ጎኑ ደግሞ አሁን በአሁኑ ሰዓት ብታይ ገበሬው

የራሱ የመሬት ይዞታ በሆኑ ጉድጓድ ቆፍሮ የተለያዩ እንደ ሽንኩርት፣ እንደ ድንች፣ እንደ ቲማቲም አይነቶችን በማምረት ተጨማሪ ገቢ ማግኘት ጀምረዋል። ጥናቶችም እንደሚያመለክቱት በዚህ ገንዘብ ልጆቹን ወደ ትምህርት ቤት መላክ ጀምሯል። ቤቱን ከደሳሳ ጎጆ ወደ ቆርቆሮ ቤት መለወጥ ችለዋል። በአብዛኛው በአካባቢያችን የምናየው ነገር ይሄ ነው። ይሄ በጎጎኑ ነው። በሌላ በኩል ግን አካሄዱን ስናየው

ለምሳሌ ያህል አንድ ቦታ ላይ በትግራይ ውስጥ ሀያ አራት ነጥብ አራት ስኩዌር ኪሎ ሜትር በሆነች ቦታ ላይ አንድ መቶ ሀምሳ አራት ጉድጓዶች ተቆፍረው እናገኛለን። እንዲሁ አንድ ቦታ በትግራይ ላይ ወደ ምስራቅ ትግራይ አካባቢ አስራ ዘጠኝ ነጥብ ስምንት ስኩዌር ኪሎ ሜትር በሆነች የግብርና ቦታ ላይ ወደ መቶ አስራ ሶስት ጉድጓዶች ተቆፍረው እናያለን። በአንድ ጉድጓድና በሌላው ጉድጓድ መካከል ያለውን ርቀት ስናየው ከሶስት ሜትር

ባላነሰ መልኩ እናገኛቸዋለን። እና አካሄዱ ላይ ስንመለከት ጉድጓዱን ገበሬዎች እንዲቆፍሩና በዚህ መልኩ እንዲጠቀሙ የማድረጉና የመምከሩ ሁኔታ መልካም ሆኖ ሳለ ግን አሁን እያደረግን ያለው አከናወን ጉድጓዶቹ በሙሉ የተከደኑ አይደሉም። ውሃው ይተናል። ስለዚህ ለትነት በማጋለጥ ውሃውን ለብክነት ማጓደል አንድ ነገር ነው፣ ድክመቱ። ሁለተኛ በቅርበት ውስጥ አንድን ጉድጓድ ለሶስት ለአራት መጠቀም ሲቻል

ባለው መሬት ይዞታ በሁለት ሜትር ርቀት፣ በሶስት ሜትር ርቀት ጉድጓዶች እንዲቆፈሩ ማድረግ ታርሶ ለልማት ሊውል የሚችለውን መሬት በመቀነስ ሌላ አንድ ተጨማሪ ጉዳት ማድረስ ላይ እንደ ቻሌንጅ ሆኗል። አካሄዱ ላይ ነው ድክመቱ ያለው። ይህንን ድክመታችንን አረመን፣ ግን ይህንን ውሃ በአግባቡ በመጠቀም ያለውን እንቅስቃሴ ሳይቋረጥ ሁኔታዎች እንዲቀጥሉ በማድረግ አንደኛ ጉድጓድ በመቆፈር

የባከነውን መሬት ወደ ግብርናው ውስጥ በመመለስ ለልማት መዋል፣ ሁለተኛ የትነቱን ሁኔታ በመቀነስ በዛው መጠን ውሃውን በመጠቀም የግብርናውን ሁኔታ ማፋጠን ይቻላል። ለምሳሌ አንድ ጠልቅ ጉድጓድ በመቆፈር ልክ አንድ ትልቅ ሪዘርቮር ወይም ግድብ ተሰርቶ የተለያዩ የውሃ መውረጃ ቦዮች ወደ እርሻ ክፍል ውሃው እንዲሄድ ከጉድጓዱ ውስጥ ውሃውን በማውጣት

ወደ ግብርናው ክፍል እንዲተላለፍ በማድረግ ሁኔታዎችን ማስተካከል ይቻላል። ግን ትልቅ ትኩረት መስጠት ያለብን ያደረግናቸው ጥናቶች እንደሚያመለክቱ ገና ከጀምሩ የከርሰ ምድርን ውሃ ለግብርናው ዘርፍ መጠቀማችን በገበሬው ሕይወት ላይ ለውጥ አምጥቷል። ይህን ስል ግን መተኮር ያለበት ይህን ከርሰ ምድር ውሃ የተጠቀሙ ማለት ነው። እነኚህ ገበሬዎች ሳይጠቀሙ ከነበሩበት ጊዜ አሁን

ካለ ሁኔታ ጋር ሲነጻጸር የተሻለ ገቢ በማግኘት ለውጥ አምጥተዋል። አካሄዳችን ካስተካከልን ግን የበለጠ ተጠቃሚ ልናደረጋቸው እንችላለን ነው። ዶክተር የመንግስት አቋም ምንድን ነው? የመንግስት ፖሊሲ ያለ የከርሰ ምድርን ውሃ አጠቃቀም በሚመለከት ኢትዮጵያ ለመጀመሪያ ጊዜ የራሷን የውሃ ፖሊሲ በቅርብ ጊዜ ነው ያወጣችው። ብዙም ሩቅ አይደለም። ለረጅም ጊዜ የራሷ ፖሊሲ አልነበራትም። አሁን ግን መንግስት የራሱ የሆነ

በውሃው ሴክተር እድገት እንዴት ሊመጣ ይችላል ብሎ ያቀደው የራሱ የሆነ ፖሊሲ አለው። ከዛ ፖሊሲ አንጻር ስናየው በእውነት ፖሊሲው በትክክል ከተተገበረ እድገትን ያመጣል ብዬ በራሴ አምናለሁ። ፖሊሲውን ግን በትክክል እንዲፈጸም ከተፈለገ ልክ እንደ ግብርና ፖሊሲ ሁሉ የውሃን ፖሊሲ ከላይ አንስቶ እስከታች ድረስ ሁሉም ሊያውቀው ይገባል። ምክንያቱም የውሃ ፖሊሲ ሁሉንም የሚነካ ነው።

ሁሉንም የሚነካ ሆኖ ሳለ ግን ሁላችንም እናውቀዋለን ወይ ብለን ስንጠይቅ መልሱ ምንም አያጠራጥርም። የምናውቀው ጥቂቶቻችንን፣ በአብዛኝ ግን የሚያውቀው ነገር የለም። በተለያዩ መስኮች ለሚደረጉት እድገቶች ውሃ እንደ ባክቦን ነው። ያለ ውሃ ምንም አይነት እድገት የለም። ውሃን ወደ ጎን አድርጎ ብቻውን የሚኖር እድገት የለም። ስለዚህ ውሃን በአግባቡ ተጠቅመን በሌሎችም ሴክተሮች ዲቨሎፕመንት ልናመጣ እንችላለን።

አለበለዚያ ግን ውሃን ባግባቡ አሳድገን ባግባቡ ለመጠቀም እስካልሞከርን ድረስ በሌሎቹ ላይ አስተማማኝ የሆነ እድገት እናመጣለን የሚል እምነት በእኔ በኩል የለኝም። እስኪ ዶክተር ናታን አሁን እንደ ማጠቃለያ ማህበረሰቡ ምን ማድረግ አለበት የተማረው የህብረተሰብ ክፍልም ሊሆን ይችላል፣ የመንግስት ባለስልጣኖችም ሊሆን ይችላሉ፣ ማድረግ ስለሚጠበቅባቸው ነገሮች በስተ መጨረሻ የሚሉት ነገር ካለ ህብረተሰቡን በተመለከተ እኔን ጨምሮ ውሃን

እንደ አንድ ትልቅ ሀብት ቆጥረን አግባብ በሌለው መልክ የሚባክኑ ውሃዎችን እንዳይባክኑ በማድረግ ውሃን በጥቅም ላይ ለመዋል መንቀሳቀስ ነው። የኢትዮጵያ ህገ መንግስት እንደሚለው ውሃ የኢትዮጵያ ህዝቦች የጋራ ሀብት ነው የሚለው። ስለዚህ የጋራ ሀብታችን መሆኑን ተረድተን የሚባክኑ ውሃዎች እንዳይባክኑ በማድረግ ውሃንም ለእድገት ስንጠቀምበት እድገቱ ምን ቢሆን መልካም ነው

የሚለውን ታሳቢ በማድረግ ከአካባቢ ውሃን ከሚመለከታቸው ክፍሎች ጋር በመነጋገር ሙያዊ ምክር በማድረግ የውሃን እድገት ማከናወን፣ ከዛም ውሃን በአግባቡ መጠቀም፣ ይህንን ከግንዛቤ ውስጥ አስገብተን መንቀሳቀስ ይገባናል እላለሁ። መንግስት በራሱ በኩል ደግሞ ማድረግ አለበት ብዬ የምለው የሀገሪቱን ህገ መንግስት ተመርኩዞ የወጣውን የወተር ሪሶርስ ፖሊሲ በማስፈጸም ፍሬውን ለማየት ዝግጁ መሆን አለበት።

ስለዚህ የመንግስት የውሃ ፖሊሲ በመጀመሪያ ደረጃ ከላይ እስከ ታች እንዲታወቅ ማድረግ፣ ሁኔታዎች እንዲስተካከሉ እና ለፖሊሲው አፈጻጸም የሚረዱ ነገሮች ሁሉ እንዲሟሉ ሆነው ፖሊሲው እንዲፈጸም በማድረግ መንቀሳቀስ አለበት የሚል እምነት አለኝ። ይህ ከሆነ ህብረተሰቡና መንግስት በአንድነት ተያይዘው ውሃን በአግባቡ በመጠቀም ለእድገት የሚደረገውን እንቅስቃሴ ከግቡ ለማድረስ ይቻላል የሚል እምነት አለ።

ዶክተር ናታን እንግዲህ በጣም ነው ማመሰግናለሁ። እግዚአብሔር ይስጥልኝ። ክብራትና ክብራን፣ የእርሻ ዝግጅት ተጠናቀቀ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።

እንደ አውሮፓውያን አቆጣጠር እስከ 2020 ዓመተ ምህረት ድረስ ካንሰር ወይም ነቀርሳ አሁን ባለበት አካሄዱ በዓለም ዙሪያ ወደ 10 ሚሊዮን የሚጠጋ ህዝብ ይገድላል። በተለይም ለዚህ የሚጋለጡት በማደግ ላይ ባሉ ሀገሮች እንደ ፊሊፒንስ በመሳሰሉት ያሉ ህዝቦች ናቸው። በዚያ ኤዥያ አሜሪካ ኢኒሽቲቭ የተባለ መንግስታዊ ያልሆነ የእስያና የአሜሪካ መርሃ ግብር

በአይነቱ የመጀመሪያ የሆነውን ለድሆች የካንሰር ህሙማን መታከሚያ መርሃ ግብር አውጥቷል። በማኒላ ጄነራል ሆስፒታል የህጻናት የካንሰር ህሙማን ክፍልም ያቋቁማል።

የኤዥያ አሜሪካ ኢኒሽቲቭ ዲሬክተር አልቤርቶ ሳንቶሊ ያስተባበሩት መርሃ ግብር መድኃኒት አቅርቦቱ የሚገኘው እዚህ ዩናይትድ ስቴትስ ያለው ናሽናል ካንሰር ኮዋሊሽን እና የጀርመን ሀገሩ ኤችኤፍኬ ክሬቤሳሊያንዝ የሚባሉት ናቸው። እስካሁን የመጀመሪያውን 6340 ዶላር የሚያወጣ መድኃኒት ሰጥተዋል። ይህ ባይገኝ ኖሮ በመቶዎች የሚቆጠሩ ህሙማን መድኃኒት ባላገኙ ነበር ተብሏል።

የአገር ውስጥ ተባባሪዎቹ የፊሊፒንስ ሮታሪ ክለብና ሌሎችም ከዚህ ከዩናይትድ ስቴትስ ደግሞ ብሔራዊ ጸረ ካንሰር ጥምረት፣ ዓለም አቀፍ የልማት እርዳታና ብራዘር ቱ ብራዘር ፋውንዴሽን እንዲሁም ሜድፋም ይገኙባቸዋል። የድሆች የካንሰር ህክምና ማዕከሉ እስከሚቀጥለው ሁለት ሺህ አስር ድረስ ቢያንስ የአንድ ሺህ የካንሰር ሰለባዎችን ለማከም ነው አላማው።

አንቶኒዮ ፔሬዝ የካንሰር ኢንስቲትዩት ፋውንዴሽን ዲሬክተር ሲናገሩ በኢንስቲትዩቱና በፊሊፒንስ ጀኔራል ሆስፒታል ያለኝ አንድ የሚያሳዝን ተመክሮ ብዙዎች የካንሰር ሕሙማን ወንድሞቻችንና እህቶቻችን የሞቱት እና የተሰቃዩት በድህነትና በሕክምና እጦት ምክንያት የመሆኑ ሀቅ ነው ካሉ በኋላ በዚህ ፕሮጀክት ግን የብዙ ሰው ሕይወት እናተርፋለን ብዙዎችንም እንረዳለን ብለን ተስፋ እናደርጋለን ብለዋል።

የካንሰር በሽታ ህክምና አቅሙ ላላቸው ብቻ መሆን የለበትም። የዩናይትድ ስቴትስ መንግስት በብሔራዊ የጤና ተቋሙ አማካይነትና መንግስታዊ ላልሆኑ ድርጅቶች በሚሰጠው እርዳታ ከዓለም አቀፍ ሸሪኮቹ ጋር ሆኖ በዓለም ዙሪያ ለዚህ ከዓለም ቀንደኛ ገዳዮች አንዱ ለሆነው የተጋለጡ ሰዎችን ለመርዳት ተነስቷል ሲል የዛሬው ርዕሰ አንቀጽ ሀተታውን ያጠቃልላል።

ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። እንግዲህ ወደ ዝግጅታችን ማጠቃለያም አካባቢ ተጠጋን ነው ትዝታ፣ ነገ ከምንጠብቃቸው አጥቢያ ኮከብና የግልገል ጊቤ ሁለት የሥራ ሁኔታ ዝግጅቶች ሌላ አንቺ የምታዘጋጀው ዴሞክራሲ በተግባር ምሽትም ነው እና ለነገ ምን አሰብሽዋል? ለነገ በዚህ በኢራን ምርጫ ላይ እንዲሁም በውዝግቡ

ህዝቡ ደግሞ ድምፁን ለማስከበር በሚያደርገው ጥረት ላይ አንድ ኢትዮጵያዊ የፖለቲካ ሳይንቲስት አቅርበን እናወያያለን። እሺ እንግዲህ ክቡራን አድማጮች በዚሁ ለነገ ዝግጅቶቻችን እንደተከታተሉ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች አሰምተን እንሰናበታለን። በቅርቡ የጠቅላይ ሚኒስትር መለስ ዜናዊን መንግስት በኃይል ለመገልበጥ በማሴር የተወነጀለው ቡድን አባላት በእስር ላይ ሳሉ በደልና ሰቆቃ ተፈጽሞብናል ሲሉ ያቀረቡትን ክስ የኢትዮጵያ መንግስት አስተባብሏል።

ታሳሪዎቹ የክሱን ሂደት በመጠባበቅ ላይ ባሉበት ወቅት የአካልና የስነ ልቦና ስቃይ እየተፈጸመባቸው መሆኑን ቤተሰቦቻቸው ትናንት ለጋዜጠኞች ተናግረው ነበር። የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር በዚህ ዓመት መግቢያ የእስራኤል ወታደሮች በጋዛ ሰርጥ ያደረሱትን ውድመት ካዩ በኋላ ከፍተኛ ሐዘን፣ ተስፋ መቁረጥና ቁጣ ሰምተዋል። ሚስተር ካርተር ትላንት ከፊል የፍልስጤም ግዛትን ጎብኝተው ጋዛን ከሚያስተዳድሩ የሐማስ ባለስልጣናት ጋር ተገናኝተዋል። ከከፍ

ከፍተኛ የሐማስ ባለሥልጣን ኢስማኤል ሀኒያ ጋር

ሆነው ባደረጉት ንግግር ሚስተር ካርተር ተቀናቃኝ የፍልስጤም ኃይሎች ፋታና ሐማስ ለአካባቢው ሰላም ሲሉ ሰላም እንዲፈጥሩ ተስፋ አስተጋብተዋል። የቀድሞ ፕሬዚደንት ጂሚ ካርተር የአሜሪካ መንግስት ተወካይ ያለመሆናቸውን ገልጸው ሆኖም ነጻ የፍልስጤማውያን ግዛት እንዲመሰረት ፕሬዚደንት ኦባማ ያደረጉትን ጥሪ እንደሚደግፉ ገልጸዋል። ሚስተር ሀማያ በበኩላቸው ሐማስ እንዲመሰረት የሚፈልገው የፍልስጤም ግዛት እስራኤል በ1967 ዓ ም የመካከለኛው ምስራቅ ጦር

ነት የምዕራብ ዳርቻን፣ ምስራቅ ኢየሩሳሌምን፣ ጋዛን ሳትይዝ በነበረው ድንበር መሰረት ነው ብለዋል። ሰሜን ኮሪያ በቅርቡ ባካሄደችው የኒኩሌር ፍተሻ ምክንያት ጃፓን ማናቸውን ምርቶቿ ለዚያች ሀገር እንዳይሸጡ ዛሬ አግዳለች። ባለፈው ሳምንት የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ ያጸደቀውን የኢኮኖሚ ማዕቀብ ተከትሎ ዛሬ የጠቅላይ ሚኒስትር ታሮ አሶ ካቢኔ ወስኗል። ባለፈው ሳምንት የአስራ ሁለት ዓመታት ከባድ የሥራ ቅጣት የተፈረደባቸው ሁለት አሜሪካውያት

ጋዜጠኞች በህገ ወጥ ድንበር ጥሰው ወደ አገሪቱ መግባታቸውን አምነዋል ሲል የሰሜን ኮሪያ መንግስት ዜና ወኪል ዘገበ። የኮሪያ ማዕከላዊ ዜና ወኪል የአገሪቱ ከፍተኛ ፍርድ ቤት ባለፈው ሳምንት የበየነባቸው ቅጣት ሴቶቹ ተቀብሏል ብሏል።

ኢናሊ እና ሎራ ሊንግ ከረንት ለተባለ የአሜሪካ ቴሌቪዥን በሰሜን ኮሪያ በቻይና ድንበር ላይ ስለ ስደተኞች ዘገባ ሲያጠናቅሩ ነበር። ባለፈው ግንቦት ወር ቁጥጥር ስር የዋሉት የደቡብ ኮሪያ አቻቸውን ሊ ምዩንግ ባክን ዛሬ በዋይት ሀውስ ያስተናገዱት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሰሜን ኮሪያ ኒክሌር መሣሪያና የሚሳይል ፕሮግራም ከባድ አደጋ የጋረጡ ናቸው ብለዋል። እርሳቸውን የደቡብ ኮሪያ ፕሬዚደንት የኮሪያን ልሳነ ምድር ከኒውክሌር ነጻ ለማድረግ

እንደገና ቁርጠኝነታቸውን ገልጸዋል። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በስቱዲዮ ፕሮግራሙን የመራልን ከቴክኒክ መሐንዲሱና ቴሌላይም ቴሌ ላይን ጋር የምንሰናበተው ትዝታ በላቸውና ሰሎሞን አባተንን። ቀጥሎ የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም ደህና ደሩ